የአሸንዳ በዓል በመቀለና በተንቤን በልዩ ድምቀት ተከብሯል። የተንቤንና የዋግ ኅምራ ልጃገረዶች በዓሉን በጋራ ማክበራቸውም ታውቋል። የአሸንዳ በዓል ዩኔስኮ ለመመዝገብ የሚያስችለው መመዘኛ ማሟላቱንም ሰሞኑን በመቀለ በተካሄደው ውይይት ተገልጿል። ዘንድሮ የበዓሉ አከባበር አገር አቀፍ መልክ እንዲኖረው መደረጉንም ተዘግቧል። ግርማይ ገብሩ ያቀርበዋል። አድማጮቻችን፣ እንግዲህ እንደሚታወቀው ትግራይ ክልል ውስጥ በተለይ አሸንዳ የሚል በተለይ ልጃገረዶች የሚጫወቱት ባህላዊ ጨዋታ አለ። በሌሎች አካባቢዎችም ሌላ ስያሜ ተሰጥቶት በዓሉ እንደሚከበር እናውቃለን። ኋላ እመጣበታለሁ። አሸንዳን በሚመለከት ስላነሳሱ እንዲገልጹልኝ አባታችን ሊቀ ሊቃውንት ያሬድ ካሳ ስለዚህ የሚሉት ነገር እስኪ ልስማ። እሺ፣ በጣም ጥሩ ነው። ማንኛውም ባህላዊ ነገር ሁሉ መሰረት አለው። በተለይ በዓላትን ተንተርሶ የሚደረጉ ባህሎች መሰረታቸው ሃይማኖት ነው። ስለዚህ የአሸንዳ በዓል መሰረታዊ ይዞታው ሃይማኖታዊ ነው። ይሄ በዓል የሚከበረው ነሐሴ አስራ ስድስት ቀን ነው። ነሐሴ አስራ ስድስት ቀን ደግሞ እመቤታችን ቅድስት ድንግል ማርያም ከዚህኛው ዓለም ወደዚያኛው ዓለም ያረገችበት ወይም የተዘዋወረችበት ቀን ነው። በዓለ ፍልሰታ ተብሎ ይነገራል። ፍልሰታ ማለት መዛወር ማለት ነው። ፍልሰታ እርገታ ተብሎ ሊነገር ይችላል። ቅድስት ድንግል ማርያም ሁላችን እንደምናውቀው የመድኃኒታችን የጌታችን የኢየሱስ ክርስቶስ እናት ናት። እናቱ እንድትሆን ስለመረጣት ምንም እንኳ የአምላክ እናት ብትሆነም የአዳም ልጅ ናትና እንደ አዳም ልጅ ሁሉ መሞት ስለነበረባት እንደ ማንኛውም የአዳም ልጅ ከዚህ ዓለም በሞት ተለይታለች። ከተለየች በኋላ ግን በሦስተኛው ቀን እንደ ልዩ እንደ ኢየሱስ ክርስቶስ ከሙታን ተለይታ ከመቃብር ተነሳ ወደ ሰማይ አርጋለች። በምታርግበት ጊዜ ግን መላእክት ነቢያት ሐዋርያት ጻድቃን ሰማይታት ደናግል ቅዱሳት አንስት በፊት በኋላ በቀኝ መገራ አጅበው በዝማሬና በእልልታ በማህሌትና በደስታ እንዳሳረጓት የቤተ ክርስቲያን ታሪክ ይናገራል በተለይም ደናግል ቅዱሳት አንስት የምንበቃብሽ ክብራችን ችን የሰጠን እግዚአብሔር መስገን ይመስገን እያሉ እያመሰገኑ እንዳሳረጓት አሁን ቤተ ክርስቲያን ታሪክ ይናገራል በተለይ በዓሉ የደናግል ሴቶች በዓል ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለችበት ሁሉ በዓሉ ይከበራል። በተለይ ይህን ሸንዳ ጣጥቆ ይህን ጫወታው ግን የሴቶች ነው። ለምንድ ነው እሱ የሆነው? ቅድስት ድንግል ማርያም እንደምናውቀው በጫወታዋ ሴት ናት። በተለይ ደግሞ ሴቶች ደግሞ ያከብሯታል። ስለዚህ ነው መጽሐፍት ሁሉ ምኩን ለድናግል ቅድስት ድንግል ማርያም የድናግል መመኪያ ናት፣ የድናግል ክብር ናት። ቀድሞ ወንዶች በሴቶች ይመኩባቸው ነበር። በእናንተ ምክንያት ሞት መጣ፣ በእናንተ ምክንያት ከምድር እስከ ገነት ወጣን በእናንተ ምክንያት ሰተ ተደረገ፣ በሔዋን ባጠፋችሁ ተብሎ ይነገር ነበር፣ ይመኩባቸው ነበር። ጌታችን ኢየሱስ ክርስቶስ ቅድስት ድንግል ማርያም ከተወለደ ወዲህ እንደገና ደግሞ ሴቶች ደግሞ በበኩላቸው በሔዋን ምክንያቱ እናንተ እንደምትሉት ሞት የሚመጣ አሁንም በቅድስት ድንግል ማርያም ከኛ በተወለደችው የእኛ ወገን መሆነች፣ በቅድስት ድንግል ማርያም ድህነታችን ተመልሷል። በሔዋን ምክንያት ከምድረስ ወጣን ብትሉ በቅድስት ድንግል ማርያም እንደገና ወደ ምድረስ ወደ ገነት ተመልሰን ወይም ተመልሳችሁ የምትገሆናችሁ ብለው ደግሞ የሚመኩባት ስለሆነ አፋቸውን ሞልተው። ስለዚህ ነው አብዛኛው በሴቶች በዓሉ የሚከበረውና መሰረታዊ አመጣጡ የቅድስት ድንግል ማርያም በዓል በመሆኑ ነው። ይሄ አሸንዳ የሚታጠቁት ቀደም ብሎ ታሪክ እንደሚነግረን የወርቅ ዛፍዛፎ ነበር ታጥቀው የሚያሸወሸው ይባላል። ወርቅ ዛፍዛፎ ግን ሁሉ የሚያገኘው አይደለም። በተለይ በቤተመንግስት አካባቢ እንደዚህ እንደዚህ በጣም ያላቸው ካልሆነ በቀር ሁሉ ሊያገኘው አይችልም። ከጊዜ በኋላ ግን ይሄ እየቀረ ሁሉ የአሸንዳው ለትጥቅ የሚመች ሰፋ ያለ ቅጠል እሱን ተደረገ። ከጊዜ በኋላ እንደገና ነው ወደ ቅጠሉ ተመልሷል። እና አሁን እንደተባለው ማንኛውም በምናከብርበት ጊዜ መሰረታዊ ነገሩ ማወቁና መነሳቱ ታሪኩ የአማራ ይሆናል መነሻ ሲኖረው ነው ማንኛውም ታሪክ ትክክለኛ መሆን ያለበት ምንጭ የሌለው ነገር ግን እንደዚህ ከየት እንደመጣ የማይታወቅ ከሆነ የቆየ አስቸጋሪ ስለሚሆን ምንጩ የግድ የሚታወቀው ጥሩ ነገር ነው እና በመጠኑ ይመስላል፣ ማለት ነው።